በአማራ ክልል በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል በቀጠለው ግጭት ምክንያት የደህንነት ስጋት ውስጥ መውደቃቸውን በደቡብ ወሎ ዞን ዳላንታ ወረዳ የሚኖሩ የአሜሪካ ድምፅ የመረጃ ምንጮች አስታውቀዋል። ነዋሪዎቹ ከደላንታ ወረዳ ዋና ከተማ ወገል ጤና ሰሜናዊ አቅጣጫ 17 ኪሎ ሜትር አካባቢ ርቀት ላይ በሚገኘው የፀሐይ መውጫ የገጠር ከተማና በዙሪያው ከህዳር 19 ቀን 2017 ዓ ም እስከ ትናንት ህዳር 23 ቀን 2017 ዓ ም በጦር መሳሪያ የታገዘ ግጭት በሁለቱ ታጣቂዎች መካከል ሲደረግ መቆየቱን ጠቅሰዋል። ለደህንነታቸው ሲባል ስማቸው እንዳይጠቀስ ድምፃቸውም እንዲቀየር የጠየቁ አንድ አስተያየት ሰጪ ለቀናት የዘለቀው የሁለቱ ታጣቂዎች ግጭት በሲቪሎች የህይወት በንብረትና ሰብል ላይ ደግሞ ቁሳዊ ጉዳት አድርሷል ብለዋል። አይሞጫ የፋኑ ሀይሎች ከያዙ ሁለት ወር እና እንደዚህ አካባቢ ገደማ ያለፋቸው ይመስለኛል ተነስቶ አሁን የመንግስት ሀይሎች ፀሐይ መውጫ ያለውን ሳኖ እናስለቅቃለን የሚልም ስለነበረ የሳኖ ሀይሎች ደግሞ አናስገባም በሚል ነው ያንን እናስለቅቃለን በሚል ነው ግጭቶቹ የተፈቱ የከባድ መሳሪያ ውሮራ ነበረ፣ አምሳ አካባቢ በዛ ላይ የተወሰኑ ንጽሀኖች ተጎድተዋል። ቤትም የሰረሳል ሳር ቤቱን እንዳለ ነው አንስቶ የወሰደው መሳሪያ ያው ከባድ መሳሪያዎች ሁለቱም ቀን በተከና በሁለቱም ወገኖች ከበድ ያለ ጉዳት ያስተናገደ ነው። በፀሐይ መውጫ አካባቢ እንደሚኖሩና ሰባት ቤተሰብ በግብርና እንደሚያስተዳድሩ የገለጹልን አንድ አስተያየት ሰጪ ከሶስት ኩንታል በላይ የሚገመት የጤፍ ክምራቸው በከባድ መሳሪያ እንደተቃጠለባቸው ተናግረዋል። የጤፍ ክምር ማለት ነው። አሁን እንደተከመረ መጠጋት አልተቻለም። እንዲያለ ቡክ ብሎ ነደደ። ውሃ ምናምን ብናደረግበት ማለት ነው። በቃ እንዲያለ ሙሉ በሙሉ እንዲያለ ከሰል ሆነ ነደደ ማለት ነው። ሰውን መቅረብ አልቻለም። ያው በጣም አስቸጋሪ ስለሆነብን ቡክክ ብሎ ቀረዛው። እንግዲህ በኋላ ምን አውቃለሁ እንግዲህ ይህ እኔ የመላው ጠፍ ወይንም እንዲ እንግዲህ የማወራውን ምን አውቃለሁ ደግሞ ፈጣሪ አገረሽ ስለተባለው ግጭትና ስላስከትለው ጉዳት የፀሐይ መውጫ ከተማን መንግስታዊ መዋቅር ለማግኘት ጥረት አድርገን በጸጥታ ስጋት ምክንያት ወደ ወረዳ ዋና ከተማ ገልጤና ተንቀሳቅሰዋል በመባሉ ምላሻቸውን ማካተት አልቻልንም። በተመሳሳይ የደህንነት ስጋት ስማቸው እንዳይጠቀስ ድምጻቸውም እንዲቀየር የጠየቁ የአካባቢው ሌላው ነዋሪ ግን እየተፈጠረ ባለው ተደጋጋሚ ግጭት ምክንያት ከተማዋ በሁለቱም ታጣቂዎች እየተዳደረች አይደለችም ብለዋል። ከተማ ከሁለቱም ወገኖች ውጭ ናት። ምክንያቱም ሁለቱም የሚገባ ሊወጣል የሚገባ ሊወጣል። በዛ ምክንያት ከተማዋ አሁን ከሁለቱም ወገኖች ነጻናት ግን በቅርብ ርቀት ሁለቱም ወገኖች አሉ። በግጭቱ ምክንያት የመንግስት ተቋማት አገልግሎት ማቋረጣቸውን ከፍተኛ የኑሮ ውድነት መከሰቱንና ኗሪው ነዋሪው ተንቀሳቅሶ ህይወቱን ለመምራት መቸገሩን አስተያየት ሰጪዎቹ ተናግረዋል። ህዝብ በስቃይ ላይ ነው ያለው። የገበያ አገልግሎት የለም። የኑሮ ውድነቱ በጣም ህዝብ የተሰቃየ ነው። የመኪና የተሽከርካሪ ንቅስቃሴ የለም። ለቁሶ ለኩሶ አካባቢ የተጉዱትን ለመቅበር ድሮን ተንዣብባለች ያው ባጥለም በየሳምንቱ ማክሰኞ የሚውለው የፀሐይ መውጫ ገበያም የዕለት ጉርሳቸውን ለመሸመት ከወጡ ጥቂት ሰዎች በቀር ዛሬ በወትሮው ድምቀቱ ግብይት አልተካሄደም ሲሉ የከተማዋ ነዋሪ ጠቁመዋል። ይህ በእንዲህ እንዳለ ከወገል ጤና ከተማ ምዕራባዊ አቅጣጫ ሰባ ኪሎ ሜትር ርቀት ላይ በሚገኘውና በሰሜን ወሎ ዞን አስተዳደር ባለው ዳውንት ወረዳ ሰጎራ በተባለ አካባቢ ባለፈው ህዳር አስራ ዘጠኝ ቀን 2017 ዓ.ም አሸዋ በጫነ ተሽከርካሪ ላይ ተፈጸመ በተባለ የድሮን ጥቃት በርካታ ሰዎች መገደላቸውን የዳውንት ወረዳ ዋና ከተማ ኩርባ ነዋሪ የሆኑ አስተያየት ሰጪ ተናግረዋል። ይህኛው አስተያየት ሰጪም ድምጻቸው እንዲቀየር ስማቸውም እንዳይገለጽ እየጠየቁ ናቸው። ኖትራክ ወደ ዳውንት ሲቃና መምህራኖች እና ሰረባንት የሆኑ ሰዎች ታጠቀ ሰው ጋር አብረው ሲሄዱ እንዳለ በድሮን ተመቱ። ስለዚህ አሁን በጣም ወይታው በጣም ሰፊ ነው። ከሰላሳ ሰው በላይ የሚያለቀው አንዴ ዳውንት አመዴት ከሚባለው መዝረቂያ ላይ ሾፌሮቹና ረዳቱ ተርሷል። የመንግስት ሰራተኞች፣ የብልድ ታጣቂዎች እና እንደዚሁም ፋኖች አውረዋሉ። በአካባቢው ባለው ከፍተኛ የጸጥታ ስጋት ምክንያት የሟቾቹን ቁጥር በትክክል መግለጽ ባይቻልም ሟቾቹ ከአጠቃላይ ተሳፋሪዎቹ ከግማሽ በላይ ይሆናሉ ሲሉ አስተያየታቸውን የሰጡን ሌላው ግለሰብ ገልጸውልናል። ጨጎም አካባቢ ሲኖ ዋሻ የጫነ ንጹሐን ዜጎች፣ ተማሪዎች ከዋርላ ዲው ተመዝግበው የመጡት ጭምር፣ መምህር፣ ወታደሮች የተጫነ ብዙ ተጨፍጭፏል ቁጥራቸው ያለው ከሀያ በላይ እንዲጎዳ ነው። ተጎጂዎቹ በኩርባ ከተማ በሚገኙ ጤና ጣቢያዎች ሕክምና ስለመውሰዳቸው የከተማው ነዋሪዎች ቢናገሩም ከጤና ጣቢያዎቹ መረጃ ለማግኘት ያደረግነው ተደጋጋሚ ጥረት ሳይሳካልን ቀርቷል። ተፈጸመ ስለተባለው የድሮን ጥቃት እስካሁን ከመንግስት በኩል የተሰጠ መግለጫ ባይኖርም ከወራት በፊት ከመንግስታዊው ፋና ብሮድካስቲንግ ኮርፖሬት ጋር ቆይታ የነበራቸው የጦር ኃይሎች ጠቅላይ ኢታማዦር ሹም ብርሃኑ ጁላ ጠላት ባሏቸውና በተመረጡ ማዎች ላይ ድሮንን ጨምረው ከባድ መሳሪያ ሊጠቀሙ እንደሚችሉ ማመላከታቸው ይታወሳል። በሌላ በኩል በአማራ ክልል ሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ ጨረቻ ቀበሌ በሳ በተባለ ገወጥ የአርሶ አደር ማሳ ሲሰበስቡ ነበሩ በተባሉ ሰዎች ላይ በተሰነዘረ ጥቃት አምስት ሰዎች መገደላቸውና ከሶስት በላይ የሚሆኑት ደግሞ የመቁሰላቸው ዜና የተሰማው ባለፈው ህዳር 20 ቀን 2017 ዓ ም ነበር። የወረዳው መንግስት ኮሚኒኬሽን በማግስቱ ህዳር አንድ ቀን 2017 ዓመተ ምህረት በፌስቡክ ገጹ ባወጣው የሀዘን መግለጫ ለግድያው የፋኖ ታጣቂዎችን ተጠያቂ አድርጓል። ይሁን እንጂ ለውንጀላው እስካሁን ከፋኖ ታጣቂዎች በኩል የተሰጠ ማረጋገጫ የለም። አንድ ስማቸው እንዳይጠቀስ፣ ድምጻቸው እንዳይቀረጽ ያሳሰቡ የአካባቢው ነዋሪ ግን የፋኖ ታጣቂዎች የመንግስት ሚኒሻዎችን ሰብል የሚሰበሰብ ካለ እርምጃ እንደሚወስዱ አስቀድመው አሳስበው ነበር ብለዋል። ለዚህ ማሳሰቢያ መነሻቸውም የመንግስት ታጣቂዎች በቤተሰቦቻቸው ላይ ላይ ግፍና እንግልት እየፈጸሙ ነው በሚል እንደሆነ ይህው አስተያየት ሰጪ ተናግረዋል። በደቡብ ወሎ፣ ሰሜን ወሎ እና በሰሜን ሸዋ ስለተከሰቱት ግጭቶችና ጉዳቶች ከክልሉ መንግስት በኩል ተጨማሪ መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ